You're with SBS Radio. ይህ የኤስቢኤስ ሬዲዮ ፖድካስት ነው። የሰፈራ መምሪያ መረጃ፣ ስለ አውስትራሊያ አኗኗር ሁነቶችና ታሪኮች በኤስቢኤስ አማርኛ። ጠቅላይ ሚኒስትሩ ሁሉም ትምህርት ቤቶች በወርሃ ጁን ተማሪዎቻቸውን የመማሪያ ክፍሎቻቸው ውስጥ ማስተማር እንዲጀምሩ ሲሹ በርካታ ወላጆች ግና ከጤና ስጋት አኳያ ልጆቻቸው ቤት ውስጥ እንዲቆዩ ይፈልጋሉ። የብሪስበን ነዋሪና የሁለት ልጆች እናት የሆኑት ሞና ፔሬስ ከቻይና ውሃን ከተማ የተነሳው ኮቪድ-19 ወረርሽኝ መዛመቱ እየጨመረ ሲመጣ በቅርበት ትኩረት ሰጥተው መከታተል ጀመሩ። እምብዛም ሳይቆዩ የአሥር ዓመት ሴት ልጃቸውንና የስድስት ዓመት ወንድ ልጃቸውን አብዛኞቹ ተማሪዎች በትምህርት ገበታ ላይ ሳሉና የመጀመሪያው ተርም ከማብቃቱ ሦስት ሳምንታት ቀደም ብለው ከቤት እንዳይወጡ ወሰኑ። ከውሳኔ ላይ ለመድረስ በጣሙን አስቸጋሪ አልነበረም፣ ስለምን የባለቤቴ መሥሪያ ቤት ሁሉም ሠራተኞቹ ከቤት ሆነው እንዲሠሩ ወስኖ ነበርና ከቤት ሆኖ የሚሠራ ከሆነ ያንን የማድረጉ ዓላማ የሁሉም ሰው ደህንነት እንዲጠበቅ፣ ማንም ሰው ውጭ ውሎ ወደ ቤት ቫይረስ ይዞ እንዳይገባ ነው። ስለዚህ ሁላችንም ያንን ማድረጉ ስሜት ሰጪ ነገር ነው በማለት እንደምን ልጆቻቸው ትምህርት አቁመው ከወላጆቻቸው ጋር ተሰባስበው እንዲቆዩ እንደወሰኑ ተናግረዋል። ይሁንና በተለይ በመጀመሪያው ሳምንት ልጆቻቸውን ከቤት ውስጥ ሆነው እንዲማሩ ማድረጉ ቀላል ሆኖ አላገኙትም። ስለዚህ የቪዲዮና የወረቀት ማስተማሪያዎችን ማፈላለግ ጀመሩ። የትምህርት አማካሪ የሆኑት ተማራኪድ ሁለት ልጆቻቸውን ለ14 ዓመት ያስተማሩት በትዊተር ዮር ኦውን ቻይልድ ዶት ኮምአማካኝነት ነው። በኮቪድ-19 የተነሳ ልጆች ከቤት ሆነው እንዲማሩ ሲደረግ ከትምህርት ቤታቸውና አስተማሪዎቻቸው ድጋፍ ያገኛሉ። ያም ማለት ልጆች ሙሉ በሙሉ የትምህርት ቤት ደጃፎችን ሳይረግጡ ቤት ውስጥ ከሚማሩት የተለየ መሆኑን ወላጆች ልብ እንዲሉ ይሻሉ። በትምህርት ቤቶችና አስተማሪዎች እየተደገፉ የልጆች ቤት ውስጥ መማር ወላጆችን እንደረዳት አስተማሪ እንደሚያስቆጥራቸውም ይገልጣሉ። የቀድሞዋ የአንደኛ ደረጃ መምህርት ኪድ፣ እሳቸው ልጆቻቸውን የሚያስተምሩበት አይነት የቤት ውስጥ ትምህርት ከጠዋቱ ሦስት ሰዓት ጀምሮ ከቀትር በኋላ ዘጠኝ ሰዓት ላይ የማያበቃ አይነት እንዳልሆነ ይጠቁማሉ። ወይዘሮ ኪድ ትናንሽ ልጆችን ትምህርታቸውን በጠዋት እንዲሰሩ፣ ታዳጊ ወጣቶችን ከዳጊነት የሰውነት ባሕሪያቸው አኳያ ረፈድ ብለው ጀምረው ዘግየት ብለው እንዲጨርሱ ማድረጉ መልካም መሆኑን ይመክራሉ። በደራሲና ፎቶግራፍ አንሺ ጄሰን ኪምበርሊን የተመሠረተው አትራፊ ያልሆነው ኩል አውስትሬሊያ በወረርሽኙ ሳቢያ ተማሪዎች ከቤታቸው እንዲማሩ በመደረጉ የኦንላይን ማስተማሪዎቻቸውን ቀለል ባለ መንገድ ለተማሪዎች በማስተናገዱ ረገድ ሥራ በዝቶበት ከርሟል። ኪምበርሊ እንደሚሉት የኩል አውስትሬሊያ ግላዊና ማኅበራዊ ክህሎቶችን የሚያዳብርና ሂሳብና እንግሊዝኛን የመሰሉ የቀለም ትምህርቶችንም በነጻ የሚሰጥ ነው። አቶ ኪምበርሊ በኮቪድ-19 የተነሳ ልማዳዊ የመማር ማስተማር ሂደቱ ወደ ጎን መሆኑ በወላጆች ላይ ታይቶ የማይታወቅ ተግዳሮቶችን ማሳደሩ እውነት መሆኑን ያምናሉ ሆኖም ወላጆች ቤተሰብ ከመቼውም ጊዜ በበለጠ በአንድ ላይ አብሮ ጊዜ የማሳለፉን አጋጣሚ በአዎንታዊነት እንዲመለከቱት ያበረታታሉ። ለቤት ውስጥ የመማር ሂደቱ ደንብ ማበጀት እንደሚገባም ሲያመላክቱ ልጆቿን የትምህርት ቤት ዩኒፎርም ያስለብሷቸው፣ ያ ትምህርት ልማር ነው የሚል አይነት አስተሳሰብ ያሳድርባቸዋል እና የዕለት እቅድም ያውጡ። ልጆች ለፈጠራ የሚያመች ሁኔታ እንዲኖራቸው የመማሪያ ስፍራቸውን ይከልሉላቸው። ቤት ውስጥ ወዲያና ወዲህ ማለት፣ የሰውነት እንቅስቃሴዎችን ማድረግ ወይም ራስን ማፍታታት በጣሙን ጠቃሚ ነው ይላሉ። ሜልበርን የሚገኘው ሳውዘርን ማይግራንት ኤንድ ሬፊጂ ሴንተር ኃላፊው ራሚሽ ኩማር ኮቪድ-19 ለቤተሰቦች ተጨማሪ ጫና እንደፈጠረና ተማሪዎችም የተለየ እውነታን እንዲጋፈጡ ግድ መሰኘታቸውን ይገልጣሉ። በርካታዎቹ የኩማር ደንበኞች ወደ አውስትሬሊያ ሲመጡ ሰንቀዋቸው የመጧቸው ህልሞችና ተስፋዎች ውስጥ አውስትሬሊያ የምትቸራቸውን መልካም ነገሮች ሁሉ ተጠቅመው ከፍ ካለ ደረጃ ላይ ለመድረስ ቢሆኑም በኮቪድ-19 የተነሳ የተከሰቱት የሥራ አጦት፣ የማኅበራዊ ርቀትና የቤት ውስጥ ትምህርቶች ተጨማሪ ፈተናዎች እንደሆኑባቸው መገንዘባቸውን ይናገራሉ። ድርጅታቸው ሳውዚስት ኮሚኒቲ ሊንክስ ከቤታቸው ሆነው ለሚማሩ ተማሪዎች፣ ለአካባቢያቸው ትምህርት ቤቶች የመማሪያ ቁሳቁሶች እንደሚረዳም ገልጧል። አቶ ኩማር በተለይም እንግሊዝኛ ቋንቋ ተናጋሪ ካልሆኑ ቤተሰቦች የመጡ ተማሪዎች ራሳቸውን በራሳቸው ለመርዳት መጣር እንዳለባቸው ያሳስባሉ ምክንያቱንም ሲገልጡ ከፍተኛ ቁጥር ያላቸው ወላጆች ወደ መደበኛ ትምህርት ቤት ገብቶ የመማር ዕድል አልገጠማቸው ይሆናል። ስለሆነም የአውስትሬሊያ ትምህርት ቤቶች ወይም የትምህርት ስርዓቱ እንደምን እንደሚተገበር አይረዱም በማለት የመጤ ወይም የስደተኛ ወላጆች ልጆች አለመታደል ሆኖ አውስትሬሊያ ከተወለዱት ልጆች ጋር እኩል የቅንጦት ጊዜ ስለማይኖራቸው ይበልጥ ሊታትሩ እንደሚገባ ይመክራሉ። ማዕከላቸውም ከኮቪድ-19 ጋር በተያያዘ የቤት ሥራ ድጋፍ ፕሮግራም በኦንላይን እንደሚያካሄድ ጠቅሰዋል። ጡረተኛ የሂሳብ አስተማሪ የሆኑት ዎልተር ቫሊስ የቤት ሥራ ድጋፍ ፕሮግራም ለመርዳት በበጎ ፈቃደኝነት በኦንላይን ዙም የሚያስተምሩ ሲሆኑ ከቶውንም በሰላሳ አመታት የማስተማር ቆይታ ጊዜያቸው ውስጥ የመጤ ወላጆች ልጆች ያላቸውን የትምህርት ጥማት አይነት ከቶውንም አውስትራሊያ በተወለዱት ውስጥ እንዳላዩ ይናገራሉ። ቫሌስ ወላጆች አስተማሪዎች አለመሆናቸውን ልብ እንዲሉና ቀለል አድርገው ነገሮችን እንዲይዙ ይመክራሉ። የወላጆች ተግባር ልጆች ጭንቀት እንዳይሰማቸው ማድረግ፣ አስተማሪዎቻቸውን ይበልጥኑ እንዲጠቀሙባቸው ማበረታታት፣ የመንፈስ መታወክ ሲሰማቸው ማረጋጋት የወላጆች ማለፊያ አስተዋጽኦ እንደሆነ ይጠቁማሉ። የኒው ሳውዝ ዌልስ ተማሪዎች ከሰኞ ሜይ 11 ጀምሮ በሳምንት አንድ ቀን ትምህርት ቤት ተምረው የሚመለሱ ሲሆን በሰራርቲያ ክፍል ተማሪዎች የመንግስት ትምህርት ቤቶች ሙሉ ለሙሉ የመማሪያ ክፍል ትምህርታቸውን በሚጀምሩበት ወቅት እነሱም የሙሉ ትምህርታቸውን ይጀምራሉ። ምዕራብ አውስትራሊያ ውስጥ ወላጆችና የክብካቤ ግልጋሎት ሰጪዎች ልጆቻቸውን ወደ ትምህርት ቤት መላክ እንዲችሉ ትምህርት ቤቶች ክፍት ናቸው። ሁሉም የቪክቶሪያ የመንግሥት ትምህርት ቤቶች በተርም ሁለት የርቀት ትምህርት ተሰናድቶላቸዋል። ከቤት ሆነው መማር የሚሹ ተማሪዎች በሙሉ የርቀት ትምህርታቸውን መከታተል ይችላሉ። የታዝማኒያ ተማሪዎች አመቺ እስከሆነላቸው ድረስ ከቤት ሆነው እንዲማሩ ይበረታታሉ። የታዝማኒያ ሰሜናዊ፣ ሰሜን ምዕራብና ደቡባዊ ሪጅን ትምህርት ቤቶች ከቤት ሆነው መማር ለማይችሉ ተማሪዎች ክፍት ናቸው። ሁሉም የኤንቲ ተማሪዎች በአካል ትምህርት ቤት ተገኝተው መማር እንደሚገባቸው ይጠበቃል። ለኩዊንስላንድ የመዘጋጃ የአንደኛ አስራ አንደኛና አስራ ሁለተኛ ክፍል ተማሪዎች ከሰኞ ሜይ አስራ አንድ ጀምሮ ትምህርት ቤት ሄደው ትምህርታቸውን ይጀምራሉ። ከቤት ሆነው መማር የሚችሉ ከሁለተኛ እስከ አስረኛ ክፍል ተማሪዎች ከቤታቸው ሆነው ትምህርታቸውን ይቀጥላሉ። የኤስቲ ተማሪዎች ተርም ሁለትን በርቀት ትምህርት የሚከታተሉ ሲሆን ዘጠኝ ትምህርት ቤቶች ወላጆቻቸው አስፈላጊ ሠራተኞች የሆኑ ልጆችን ተቀብለው ክፍል ውስጥ ለማስተማር ክፍት ናቸው። ይህ የኤስቢኤስ ሬዲዮ ፖድካስት ነበር። ለተጨማሪ ሰፈራ መምሪያ ታሪኮች ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሐሪክን ይጎብኙ።